ባህር ዳር፣ ድሬዳዋ፣ ጅማና አዲስ አበባ ክልሎች የሚገኙ ተማሪዎች በረፍት ጊዜያቸው የተሳተፉበት የእውቀት ልውውጥና ውይይት ፕሮግራም ትናንት ተጠናቋል። አዲስ አበባ በሚገኘው የዩናይትድ ስቴትስ ኤምባሲ አዘጋጅነት በኮምፒውተር ሳይንስ፣ እንግሊዝኛ ቋንቋ፣ የአካባቢ ጥበቃ ሳይንስ፣ የቴክኖሎጂ የፈጠራ ስራንና የሂሳብ ክህሎትን የሚያጎለብቱ ስልጠናዎች ለበርካታ ወጣቶች ተሰጥተዋል። በተመሳሳይ ወጣቶች ላይ ያተኮሩ የስልጠናና የልምምድ ውይይትም ኤምባሲው ለማዘጋጀት እቅድ እንደያዘም አዲስ አበባ የሚገኘው የኤምባሲው ቃል አቀባይ ኒክ ባርኔት ለቪኦኤ ገልጠዋል። መስታወት አረጋው የፕሮግራሙን ዓላማ በተመለከተ ኒክ ባርኔትን አነጋግራለች። አንድ ወር የፈጀው በተለያዩ የሙያ እውቀት ልውውጦች ላይ ያተኮረው ስልጠና ከአምስት መቶ በላይ ወጣቶች እንደተሳተፉበትና እንዲህ ያለ የበጎ ፈቃድ የእውቀት ልውውጥ ሲካሄድ ለመጀመሪያ ጊዜ መሆኑን ቃል አቀባይ ኒክ ባርኔት ገልጸውልናል። ሰመር ብሬክ ቲች ወ ነው ኢትዮጵያን ሲቲዘን የከፍተኛ ትምህርት ተማሪዎች በዚህ በክረምት ወራት የረት ጊዜያቸው ሌሎች ከበታቻቸው ላሉ ተማሪዎች የቀሰሙትን ዕውቀት እንዲያካፍሉ አቅደን ፍላጎት ላላቸው ተማሪዎች እንዲሳተፉ ጥሪ አቀረብን። ሀምሳ የበጎ ፈቃድ አሰልጣኞች አገኘን። በተለያዩ ዕውቀቶች ሳይንስ፣ በቴክኖሎጂ የፈጠራ ስራንና ሂሳብ፣ የፎቶግራፍ ጥበብ ክህሎት ያላቸው ነበሩ። ማንኛውም እውቀት መቅሰም ለሚፈልጉ ወጣቶች ስልጠናውን መውሰድ እንደሚችሉ ካስታወቅም በኋላ ደግሞ ወደ አምስት መቶ የሚሆኑ ወጣቶች ስልጠናውን ሊወስዱ ተመዝግበው ነበር። የሚበረታታ ምሳሌ የሚሆንና ተጽዕኖ መፍጠር የሚችል ስልጠና እንደነበር የገለጹት ቃል አቀባይ ኒክ ባርኔት በትላንትናው የስልጠናው ማብቂያ ዕለት በርካታ ወጣቶች በአጭር ጊዜ ውስጥ የቀሰሙትን እውቀት ጥቅምና ማህበረሰባቸውን ለማገልገል ዝግጁነታቸውን በራሳቸው አንደበት ሲገልጹ ነበር ብለዋል። በተጨማሪም በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያን በቀጣይ ፕሮግራሞች ተካፋይ እንዲሆኑ የሚደረገው ጥረት እንደሚቀጥልም ቃል አቀባዩ ገልጸዋል። Well, certainly we're willing to to work with anybody who shares our interest in uh, in elevating the capacity of, of Ethiopians. I mean, this is. This <laughs> ይህንን ለማስፈጸምም መዋለ ንዋይ እናፈሳለን። ለምሳሌ ትናንት የሥልጠናው ማብቂያ ዝግጅት ላይ ከዩናይትድ ስቴትስ የመጣ ትውልድ ኢትዮጵያዊ እዚህ ለሚገኘው ማኅበረሰብ የኮምፒውተር ኮዲንግ ሙያን ለወጣቶች ማስተማር እንደሚፈልግ ነግሮኝ ነበር። እውቀታቸው በተለያዩ ኢትዮጵያ በሚገኙ ዩኒቨርሲቲዎች አማካኝነት በማካፈል ላይ የሚገኙ በርካታ ትውልድ ኢትዮጵያውያን እንዳሉ እናውቃለን። ስለዚህ ፍላጎት ካለው ዲያስፖራ ጋር ለመስራት ዝግጁ ነን። ለመጀመሪያ ጊዜ የተዘጋጀው ይህ የእውቀት ልውውጥ ፕሮግራም በቀጣይ ዓመት የተማሪዎች የእረፍት ጊዜ በተጠናከረ መልኩ እንደሚቀጥል የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒክ ባርኔት ገልጸዋል።